the voice of America. ሰማያዊ ፓርቲ በ2007 ምርጫ ከሚሳተፉት ፓርቲዎች ምናልባት አዲሱ ፓርቲ ሳይሆን አይቀርም። ፓርቲው ከተቋቋመም አራት ዓመቶች አልለፈነም። ስለሆነም በአገር አቀፋዊ ምርጫ ለመሳተፍም የመጀመሪያው ነው። የፓርቲው ምክትል ሊቀመንበርና የፓርቲው የዚህ ምርጫ ዘመቻ አስተባባሪ አቶ ስለሽ ፈይሳ እንደሚሉት የ2007 ምርጫ የፓርቲያቸው መሪ መፈክርና ህዝቡን በትክክል እንዲገነዘበው ለማድረግ ስንደክምበት ወይንም ስንጥርበት ቆይተናል የሚሉት የኢህአዴግ የ24 ዓመታት የስልጣን ዘመን በህዝብ ድምፅ፣ በዚህ ምርጫ ማብቃት አለበት የሚለውን ቁም ነገር ማስጨበጥ ነው ይላሉ። ባጭሩ መፈክሩ የ24 ዓመታት አገዛዝ ይብቃ ይላል። የኢህአዴግ ፖሊሲዎች በዚህ አራት ዓመት ውስጥ በእኛ እምነት ወድቋል ብለን ነው የምናምነው። ከዚህ በተሻለ ኢትዮጵያ በዚህ አራት ዓመት ውስጥ ከፍ ያለ እድገት ላይ መድረስ ነበረባት። ከዚህም ውጭ ደግሞ ኢህአዴግ የሚያደርሳቸው ከሰብአዊ መብት ጋር ከዲሞክራሲውን ከፍ ወዳለ ደረጃ ከማድረስ ጋራ ዕለት ዕለት እየሰራቸው የመጡት ስራዎች በጣም ወደ ጨለማ እየተገፉ ነው። ፊት ከነበረበት ከተነሳበት አኳያ እንኳን ቢመዘን በ24 ዓመት ውስጥ ወደ ቁልቁል እየተንደረደረ ነው እና ይሄ መለወጥ አለበት የሚል ስለሆነ ይህን መለወጥ የሚችለው አካል ደግሞ ኢህአዴግ አይደለም። ኢህአዴግ ተሞክሮ ተሞክሮ ወድቋል። ስለዚህ ሌላው አካል ነው። አቶ ስለሺ ለቪኦኤ በሰጡት ቃለ ምልልስ እንዳተቱት ይህንን ስንል ግን እንዲሁ ለመንቀፍ ወይንም ለመቃወም ብቻ ሳይሆን አማራጭ ያልናቸውን ፖሊሲዎች በማቅረብ ጭምር ነው ይላሉ። ዝርዝሩን በብዙ የፓርቲው ጽሑፎችና የቅስቀሳ ዝግጅቶች ፓርቲው እንዳሳወቀ ገልጸው፣ ዋናው ነገር ግን የአንድን ሀገር ህዝብ ማስተባበር መቻለው ይላሉ። መታወቅ ያለበት የፖለቲካ ፓርቲዎች የነገሮች ሁሉ ጀማሪና ጨራሽም አይደሉም። ሁሉም ነገር ያለው እውቀትም ያለው ሀብትም ያለው ሀገር ለማሳደግ ከተፈለገ በውጭም በውስጥም ኢትዮጵያ ትልቅ ሀብት አላት። የሰው ኃይል ሀብትም ቢሆን የተፈጥሮ ሀብትም ቢሆን እኛ መስማማትና ይሄ የሚያሰራ ኮንዲዝ የሆነ ኮንዲሽን መፍጠር ከቻልን ኢትዮጵያ ትልቅ ሀገር ነች እና እሱ ማስተባበር እንችላለን። በዚህ ደረጃ ደግሞ ብዙ ምሁራን ብዙ አዋቂዎች በውጭም በውስጥም ጋር ከጎናችን እንዳሉ በተለያየ መድረክ እያሳየን ስለሆነ ህዝቡን ተስፋ እናደርጋለን። በምርጫ ውድድር ገብቶ ይህን ለውጥ ለማስገኘት የሚያስችል ዘዴ ተቀይሶም ለተወካዮች ምክር ቤት ወደ አራት መቶ የሚጠጉ ዕጩዎችን ለክልል ምክር ቤት ደግሞ ወደ ስምንት መቶ የሚሆኑ ተወዳዳሪዎችን ፓርቲያቸው አዘጋጅተው እንደነበረም አቶ ስለሺ ያስረዳሉ። ይሁንና ምርጫ ቦርድ ይህ ቅዳችን ግቡን እንዳይመታ ህግን የጣሰ እርምጃ ወስዷል ሲሉም ይከሳሉ። አብዛኞቹ ውጮች በተለያዩ ክልሎች አማራ ክልል፣ በደቡብ ክልል መጀመሪያ የጀመረው ከጂንካ ነው። ጂንካ ላይ የሚገኙ በዚህ ልዩ ወረዳ የነበሩ ሀያ አራት የሚደርሱ እጩዎቻችን ናቸው። ስድስት የተወካዮች ምክር ቤት አስራ ስምንት የክልል ምክር ቤት እጩዎችን በመጀመሪያ ደረጃ የብሔራዊ ምርጫ ቦርዱ ምንም በህግ ተቀባይነት ሳይኖሩ ምንም ስህተት ሳይኖር ሰረዘ። ከዛም በኋላ ይሄ በዚህ አላቆመም። በሌሎችም ቦታዎች በአማራ ክልልም በደቡብ ክልልም ትግራይን ጨምሮ ሌሎችም ተሰርዘዋል። ከሁለት መቶ በላይ የሚሆኑ እጩዎቻችን ከቅጽ ሶስት ወደ ቅጽ አራት አልተላለፉም። ያ ማለት የእጩነት በታዋቂ አልተሰጣቸውም ወይ እጩ እንዲሆኑ አልተፈለገም። የኢትዮጵያ ብሔራዊ ምርጫ ቦርድ ይህን ክስ ውድቅ ሲያደርገው መቆየቱ በአሜሪካ ድምፅ ሬዲዮ መዘገቡ አይዘነጋም። ብሔራዊ ምርጫ ቦርድ እንደገለጸው ሰማያዊ ፓርቲ ያቀረባቸው እጩዎች በተጠቀሱት የምርጫ ክልሎች እንዲሰርዙ የተደረጉት በተለያዩ ምክንያቶች ነው። በአብዛኛው ሰማያዊ ፓርቲ ያቀረባቸው እጩዎች የሌሎች ፓርቲዎች አባላት ስለነበሩ እንደሆነ የምርጫ ቦርድ የተለያዩ ባለሥልጣናት ሲገልጹ ቆይተዋል። የምርጫ ቦርድ የተለያዩ ይፋ መግለጫዎች ሰማያዊ ፓርቲ ሕገወጥ ተግባራትን ፈጽመዋል ይላሉ። በመሆኑም በፓርቲውና በምርጫ ቦርድ መካከል የሻክረ ግንኙነት እንዳለ እነዚህ ክሶችና የክሶች መልሶች ምስክሮች ይመስላሉ። አቶ ስለሺ እንደሚሉት በአሁኑ ወቅት እንኳ በትክክል አውቃቸዋለሁ የሚላቸውን የሰማያዊ ፓርቲ ዕጩዎችን ዝርዝር በይፋ እንዲያስታውቅ ፓርቲያቸው ለጻፈው ደብዳቤ ቦርዱ መልስ አለመስጠቱን ያማርራሉ። ለማንኛውም ግን ሰማያዊ ፓርቲ እስከ ዛሬ ድረስ ለተወካዮች ምክር ቤት ከመቶ በላይ ዕጩዎችን እንደሚያሰማራ እርግጠኛ ነው። የተወዳዳሪዎቹን ቁጥር ግን አሁንም በትክክል አያውቅም። ቀላል የማይባል ቁጥር ያላቸው ተወዳዳሪዎች ጉዳያቸው በእንጥልጥል ይገኛል ይላሉ አቶ ስለሺ። በተለይ ከዚህ ከፍርድ ቤት ኬዝ ጋር ተያይዞ አሁንም በፍርድ ቤት እየተንጠለጠለ ጉዳይ ያላቸው ብዙ ቁጥር ቀላል የማይባል ቁጥር አለ። ተወስኖላቸውም ውሳኔውን ብሔራዊ ምርጫ ቦርዱም በየደረጃ ያሉ የምርጫ አካላትም ተግባራዊ ላለማድረግ የፍርድ ቤትን ውሳኔ ተጻረው የቆሙበትና ውሳኔ ያላገኘ የተንጠለጠለ ሁኔታ ስላለ ኤግዛክት ፊገሩ ይሄ ነው ለማለት በጣም አሁንም አስቸጋሪ እንዲያምሆኑ ግን ሰማያዊ ፓርቲ በሀገሪቱ የተለያዩ የምርጫ ክልሎች ካስተማራቸው መካከል ጠቅላይ ሚኒስትሩን አቶ ኃይለማርያም ደሳለኝን ጨምሮ ከፍተኛ የመንግስት ባለሥልጣናትንና የገዢው ፓርቲ ዕውቅ አባላትን በምርጫው ፍልሚያ ላይ የሚገዳደሩ አባሎቼ ተሰልፈዋል ሲሉ አቶ ስለሽ ፈይሳ ለቪኦኤ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ